ችሎቱ የቀረውን የፍርድ ሂደት አስታውሶ ፍርድ ይሰጣል ተብሎ ነበር የተጠበቀው። ሆኖም ግን በንባብ እየቀረበ ያለው ብዙ ገጾችን ያካተተ ስለሆነ ማለቅ አልቻለም። ችሎቱ በዛሬው ውለው አቃቤ ሕግ ክሱን ያስረዱልኛል ያላቸውን ቀሪ ምስክሮች የሰጡትን ቃል በንባብ አሰምቷል። በመቀጠልም ተከሳሾች ለፖሊስ የሰጡትን የእምነት ቃል ዋና ዋና ፍሬ ነገሮች ቀርበዋል። በዚህም መሰረት እያንዳንዳቸው ተከሳሾች በስም እየተጠቀሰ በምርመራ ወቅት ለፖሊስ በሰጡት የእምነት ቃል መንግስት በእስልምና ሃይማኖት ላይ ጫና እየፈጠረና አንድነታችንን እየከፋፈለ ስለሆነ ይህንን ለመከላከል በሚል በተለያዩ ቦታዎች እየተሰበሰቡ ይነጋገሩ እንደነበረ ማህበረ ቅዱሳን ኢትዮጵያ የክርስትና ደሴት ናት በማለት ቲሸርቶች ያሳትሙ ስለነበረ ለዚህ አጸፌታ ለመስጠት በሚል ተሰባስበው ጽንፈኛ የሆኑ ተግባራት ይፈጽሙ እንደነበረም፣ ለዚህ ተግባራቸው ይረዳቸው ዘንድ ውጭ አገር ሄደው ስልጠና መውሰዳቸውን፣ ጽንፈኛ የሆኑ ሃይማኖታዊ ጽሑፎች ያዘጋጁና ያሰራጩ እንደነበር አንዱ ተከሳሽ የሌላኛውን ስም በመጥቀስ ከእገሌ ጋር እንዲህ ተመካክረን ነበረ፣ እቅድ ነድፈን ስንንቀሳቀስ ነበረ የሚሉ በርካታ ነጥቦች ለፖሊስ የእምነት ቃላቸውን መስጠታቸውንና ይህም ከመዝገቡ ጋር ተያይዘው መቅረቡን ችሎቱ አስታውሰዋል። ተከሳሾች ይህን ለፖሊስ የሰጡት ቃል ተገደው መሆኑን ገልጸው ለፍርድ ቤቱ ክደው መከራከራቸውንና በርካታ የመከላከያ ምስክሮች ማቅረባቸውን የገለጸው ችሎቱ የመከላከያ ምስክሮቻቸው የሰጡትን የምስክርነት ቃል ሲያነቡ ውለዋል። ችሎቱ የመከላከያ ምስክሮች የሰጡትን ቃል አንብቦ የጨረሰ ሲሆን የሰነድና ሌሎች ማስረጃዎችን ዳስሶ ፍርድ ለመስጠት ለሰኞ ተለዋጭ ቀጠሮ በመያዝ የዛሬው ሎን አጠናቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ